ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ዛሬ ብሔራዊ የሀዘን ቀን ሆኖ አለ። በዚህ አደጋ ሕይወታቸው ላለፉ ኢትዮጵያውያን እና የኢትዮጵያዎችም የእኛን አየር መንገድ ሲገለገሉ የነበሩ ደንበኞች ነፍሳቸውን እንዲምር ለቤተሰብ፣ ለወዳጅ፣ ለዘመድ መጽናናት እንዲሆን የፊድሪ መንግስት ሀዘኑን የገለጸ ትላንት እሁድ ማለዳ ከአዲስ አበባ አውሮፕላን ጣቢያ ተነስቶ ወደ ናይሮቢ በማቅናት ላይ ሳለ ቢሾፍቱ አቅራቢያ በተከሰከሰው የበረራ ቁጥር ኢቲ 302 ቦይንግ 737 ማክስ 8 አውሮፕላን ላለቁ 17 ኢትዮጵያውያንን ጨምሮ 157 የተለያዩ አገር ዜጎች መታሰቢያ ልዩ ቀን ነበር። እንግዲህ ከተወሰነ ሰዓት ፊት ርክኩ ማድርገን ያው የተዋቀረው የአክሲደንት ኢንቬስቲጌሽን ወይም የምርመራ ቡድኑ ያስቦታል። እንግዲህ የምርመራ ቡድኑ ከተለያዩ ሀገር ሀገሮችን ምቀዛ ማት ስለለብን በህጉ ወይም በዓለም አቀፍ አሰራር መሰረት አይካኦ የሚለው የራሱ አሰራር አለው። የኮሎኔል ወሰኔ ሆነኛው የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዲሬክተር ናቸው። የዚህንም ዝርዝር ይዘናል በመጽሔቱ ክፍል ጊዜ እናቀርባለን። የበረራ ቁጥር ኢቲ 302 ቦይንግ 737 ረዳት አብራሪ አሕመድ ኑር መሐመድ ወንድም ምኑር ኑር መሐመድ ነው። የእርሱንም ቃል ይዘናል። እነኚህንና ሌሎች በወቅታዊ ርዕሰ ጉዳዮች ዙሪያ የተሰናዱ በርከት ያሉ ቅንብሮችንም በሁለተኛው አጋማሽ እናቀርባለን። ጤና ስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን። ከዛሬ መጋቢት ሁለት 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ዙበር አልጠይብ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። ትላንት እሁድ የ157 ሰዎች ሕይወት ያጠፋ አደጋ የደረሰበት የኢትዮጵያ አየር መንገድ አይሮፕላን የበረራ ሂደት የተቀረጸባቸው ሁለት መሳሪያዎች መገኘታቸውን አየር መንገዱ አስታወቀ። ቦይንግ 737 ማክስ 8 ጄት አይሮፕላኑ ወደ ኬንያ መዲና ናይሮቢ ለመብረር ከተነሳ ስድስት ደቂቃዎች በኋላ በመከስከሱ ሕይወታቸውን ላጡ ተሳፋሪዎች ብሔራዊ የሐዘን ቀን ታውጀ ውሏል። ቢያንስ ሀያ የሚሆኑ ተሳፋሪዎች ናይሮቢ በሚገኙት የተባበሩት መንግስታት ድርጅት ዓለም አቀፍ ዋና ጽሕፈት ቤቶች በሚደረገው የአካባቢ ጥራት ዓመታዊ ጉባኤ ላይ ለመሳተፍ ይጓዙ እንደነበር ታውቋል። ልኡካኑ ዛሬ በስብሰባው ቦታ ሲደርሱ የተባበሩት መንግስታት ድርጅት ሰንደቅ ዓላማ ዝቅ ብሎ ተሰቅሎ ነበር። የናይሮቢው ስብሰባና ኒውዮርክ የተደረገው የድርጅቱ ጠቅላላ ጉባኤ ሲከፈቱ ሙታኑ በአንድ አፍታ ዝምታ ታስበዋል። ትልቅ ዓለም አቀፍ ሐዘን ገጥሞናል። የተባበሩት መንግስታት ድርጅት በሐዘን ተዋህዷል። ለሙታኑ ቤተሰቦችና ወዳጆች፣ ለኢትዮጵያ መንግስትና ለሕዝቧ እንዲሁም በአስከፊው አደጋ ለተጎዱት ሁሉ ጽኑ ሐዘን ይገልጻሉ ሲሉ የድርጅቱ ዋና ፀሐፊ አንቶኒዮ ጉተሬሽ ኒውዮርክ ላይ የሐዘን መልእክት አስተላልፈዋል። ከአደጋው በኋላ የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 ጀት አይሮፕላኖች እንዳይበሩ ታግደዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም አደጋውን አስመልክቶ ባወጣው መግለጫ በኢትዮጵያ አየር መንገድ አውሮፕላን አሳዛኝ አደጋ ህይወታቸውን ላጡ ሰዎች ቤተሰቦችና ወዳጆች ጥልቅ ሐዘኔን እገልጻለሁ ብለዋል። ከአደጋው ከሞቱት መካከል ቢያንስ ስምንት ያህሉ የዩናይት ስቴትስ ዜጎች እንዳሉባቸው የውጭ ጉዳይ ሚኒስቴር መግለጫ አረጋግጧል። መግለጫው አያይዞም አዲስ አበባና ናይሮቢ የሚገኙ ኤምባሲዎቻችን ከዩናይት ስቴትስ የብሔራዊ የትራንስፖርት ደህንነት ቦርድ ጋር በመተባበር የሚቻለውን እርዳታ ሁሉ ለማድረግ ከኢትዮጵያ መንግስትና ከኢትዮጵያ አየር መንገድ ጋር በመስራት ላይ መሆናቸውም ተገልጠዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮም በትዊተር አማካኝነት ባስተላለፉት መልእክት በአውሮፕላን አደጋውን ለሞቱት አሜሪካውያንና ሌሎችም በሙሉ ሐዘናችንን እንገልጣለን ብለዋል። በዚህ ጥልቅ ሐዘን ላይ ያሉ የአደጋው ሰለባዎች ቤተሰቦች የሚያስፈልጋቸውን እርዳታ እንዲያገኙ አዲስ አበባ፣ ናይሮቢና ዋሽንግተን ዲሲ ያለው አባሎቻችን ያለ መታከት እየሰሩ ናቸውም ብለዋል። የቀድሞ የዩናይት ስቴትስ ፕሬዚዳንት ባራክ ኦባማም በራሳቸውና በባለቤታቸው ሚሼል ኦባማ ስም የተሰማቸውን ወይም ያደረባቸውን ጥልቅ ሐዘን በትዊተር አማካኝነት ገልጠዋል። የኤርትራ መንግስትም ለኢትዮጵያ መንግስትና በአውሮፕላን አደጋው የሚወዷቸውን ላጡ ቤተሰቦች ሁሉ የሀዘን መግለጫ አስተላልፏል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን ሶስት ሀገሮችን ለመጎብኘት ዛሬ ማምሻውን ወደ ምስራቅ አፍሪቃ ያመራሉ። የጉብኝቱ አላማ ፈረንሳይ ከአፍሪቃ ጋር ያላትን ወታደራዊ፣ የንግድ፣ የባህልና የአካባቢ ጥራት ግንኙነት ለማስፋት ነው ከቻይና አንስቶ ሌሎች በአህጉሪቱ እየሰረጹ ያሉትን ሀገሮችንም ለመወዳደር መሆኑ ታውቋል። ማክሮን የሚጎበኟቸው ሀገሮች ኢትዮጵያ፣ ኬንያና ጅቡቲ ናቸው። ዘጋቢያችን ሊሳ ብራያንት ዝርዝር አላት። አዲስ አበባ ያቀርበዋል። በቀድሞዋ የፈረንሳይ ቅኝ ግዛት ጅቡቲ ለአፍታ የሚቆሙት የፕሬዝዳንት ማክሮን የአራት ቀናት ጉብኝት ኢትዮጵያንና ኬንያን ያጠቃልላል። የናይሮቢ ጉብኝታቸው ኬንያ እንደ አውሮፓ አቆጣጠር በ1963 ዓ ም ነጻ ከወጣች ወዲህ አንድ የፈረንሳይ መሪ ያችን አገር ሲጎበኝ ማክሮን የመጀመሪያው ናቸው። ማክሮን በኢትዮጵያ ቆይታቸው ከአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሃማት፣ በኬንያ ቆይታቸው ደግሞ አዲስ ከተመረጡት ከኮንጎ ፕሬዝዳንት ፌሊክስ ቲሸኪዲ ጋር እንደሚገናኙ የተገለጠ ሲሆን ቲሸኪዲ ባለፈው ትሳስ ወር ያሸነፉትን አወዛጋቢ ምርጫ ለመተችት ፈረንሳይ ቀዳሚ አገር እንደነበረችም ያስታውሷል። ይህ ጉብኝት አገራቸው ውስጥ በበርካታ ችግሮች ተወጥረው ለሚገኙት ለማክሮን አስተዳደር መሠረታዊ ጠቀሜታ እንደሚሰጥ ይገመታል። በአፍሪቃ የጀመረው ጉብኝት ፈረንሳይ በዓለም መድረክ ያላትን ተጽዕኖ ዳግም እንደሚያጠናክር ነው ከወዲሁ የተተነበየው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዋይት ሀውስ ቤተ መንግስት ዛሬ ለመጪው ዓመት የአራት ነጥብ ሰባት ትሪሊዮን ዶላር በጀት የመመደብ እቅድ ይፋ አደረገ። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ይፋ በተደረገው በዚህ የበጀት እቅድ የድንበር አጥር ለመስራት ተጨማሪ የስምንት ነጥብ ስድስት ቢሊዮን ዶላር እንዲያካትትም ጥሪ አድርገዋል። ይህን ገንዘብ የአስቸኳይ ጊዜ አዋጅ በማውጣት ለመጠቀም ባዘዙት ህግ መሰረት ወደ ሰባት ቢሊዮን ዶላር የሚጠጋ ገንዘብ ላይ ተጨማሪ ይሆናል ተብሏል። አዲሱ በጀት ለሀገሪቱ መከላከያ ሚኒስቴር የአምስት ከመቶ ጭማሪ እንዲደረግም ይጠይቃል። ወታደራዊ ላልሆኑ ሌሎች መርሃ ግብሮች ግን በአምስት ከመቶ እንዲቀነስ ጥሪ ያደርጋል። ፕሬዚዳንት ትራምፕ ስልጣን ከያዙበት ጊዜ አንስቶ የበጀት እቅድ ሲያገርቡ ለሶስተኛ ጊዜያቸው ሲሆን ከዲሞክራትና ከአንዳንድ ሪፐብሊካውያን ሰፊ ተቃውሞ እንደሚገጥመውም ይጠበቃል። ወታደራዊ ወጪ ከ715 ቢሊዮን ወደ 750 ቢሊዮን ዶላር ከፍ እንደሚልም ተገምቷል። የሰሜን ኮሪያው መሪ ወንድምን በመግደል ተጠርጥራ ማሌዥያ ውስጥ ለሁለት ዓመታት ያህል ታስራ የቆየችው የኢንዶኔዥያ ተወላጅ ዛሬ ተፈታለች። የማሌዥያ አቃቢያን ሕግ ምንም አይነት ምክንያት ሳይሰጡ የግድያ ክሱን ካቋረጡ በኋላ ከኳላላምፑር ወጣ ብሎ የሚገኘው ሻህ አላም የተባለው ከፍተኛ ፍርድ ቤት ሲቲ አይሳህን ከክሱ ነጻነች ሳይል ከእስር ለቋታል። የ26 ዓመት ወጣት የሆነችው ተከሳሽ የፍርድ ቤቱን ውሳኔ ከሰማች በኋላ የ30 ዓመት ዕድሜ ቪየትናማዊት ጠበቃዋን ካቀፈች በኋላ የደስታ እንባ ማፍሰሷ ተገልጿል። ከዚያም ወዲያውኑ ወደ ኢንዶኔዥያ ኤምባሲ ትወስዳለች። በቅርቡ ወደ ጃካርታ በአይሮፕላን እንደምትሄድ ይጠበቃል ብለዋል። ጠብቆቿ የሁለተኛዋ ተከሳሽዋን ጉዳይ ግን ከብዙ መጓተት በኋላ ገና ይታያል ተብሏል። ሁለቱ ሴቶች እንደ አውሮፓ አቆጣጠር የካቲት 13 ቀን 2017 ዓ ም የኪም ዮንግ ናምን ፊት በመርዛማ ጋዝ ቀብተው ገድለውታል በሚል ነበር የተከሰሱት። የኢራኑ ፕሬዚዳንት ሐሰን ሩሃኒ ዛሬ በኢራቅ የሶስት ቀናት ኦፊሴል ጉብኝት ጀምረዋል። የጉብኝቱ ዓላማም የሁለቱን አገሮች ግንኙነት ለማስፋት ወይም በሚሰፉበት ጉዳይ ላይ ለመነጋገር ነው ብለዋል። ከኢራቅ ፕሬዚዳንት ባርሃም ሳሊ ከጠቅላይ ሚኒስትር አብደል አብዱል ማሃዲ እና ከሌሎች ባለስልጣናት ጋርም እንደሚነጋገሩ ታውቋል። ሩሃኒ ከሰባት አመታት በፊት ለፕሬዚዳንትነት ከተመረጡበት ጊዜ አንስቶ ኢራቅን ሲጎብኙ ይህ አሁኑ የመጀመሪያቸው ነው። ኢራቅ ከኢራን ጋር የንግድ ግንኙነቷን ለማጠናከር ትፈልጋለች። ዩናይት ስቴትስና ሌሎች አምስት አያላን ሀገሮች ከአራት አመታት በፊት ከኢራን ጋር የኒኩሊየር ጉዳዮችን የሚገድብ ስምምነት መፈረማቸው ይታወቃል። የዩናይት ስቴትስ ከስምምነቱ በመውጣትም በኢራን ላይ ማዕቀብ ጥላለች። ኢራን ታዲያ በዩናይት ስቴትስ ጣለባት ማዕቀብ አልፋ ለመሄድ ኢራቅን የመጠቀም ፍላጎት እንዳላት ነው የተገለጠው። አድማጮች ለሰአቱ የዓለም ዜና የተመደበው ክፍለ ጊዜ Sillä ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዳንች ፍሳሀየንን። መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይር እስከ ማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶቻችን አንዱን ለቅምሻ እናሰማችሁ። እች ሀገር ትልቅ ናት። ለአፍሪካ የነፃነት ምሳሌ ናት። ለጠላቶቿ ማትበገር ናት። አሁን የገጠማት ድካም በህብረት እንጂ በተናጠል ማሸነፋችን ኢትዮጵያን ከምናፈራብስ እኛ ብዙ ጊዜ ብንፈርስ ይሻላልና እችን ታላቅ ሀገር ላለማፍረስ ቁርጠኝነት በሚጠይቅና እችን ሀገር በመታደግ መጪውን ትውልድ በሚያስቀጥለው ተግባር ላይ ክቡር ዶክተር አምባቸው መኮንን የአማራን ህዝብ ጀግናውን ህዝብ አሰልፈ በድፍረት አምቦና መቀሌ በመሄድ ህዝቡ እንድትቀላቅል በዚሁ አጋጣሚ አደራ ልንፈልጋል። ጠቅላይ ሚኒስትር አብይ አህመድ ናቸው። ባለፈው ሳምንት መገባደጃ ስልጣናቸውን በፈቃዳቸው በለቀቁት በቀድሞ የአማራ ክልል ፕሬዚዳንት አቶ አንዳርጋቸው ገዱ የመሸኛ ራት ግብዣ ላይ ካሰሙት ንግግር የተወሰደ ነው። ዝርዝሩንም በመጽሔቱ ክፍለ ጊዜ እናቀርባለን። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ አድማጮች ቀደም ብለን በዜና ዘገባዎቹ በተከታታይ እንዳሰማናችሁ ከትላንቱ የአውሮፕላን አደጋ ጋር የተያያዙ ዘገባዎቻችን በተከታታይ ይቀርባሉ። ታዲያ ከዚሁ የአውሮፕላን አደጋ በኋላ አዲስ አበባ በሀዘን ድባብ ውላለች፣ ይለናል የኢትዮጵያ ሰንደቅ ዓላማ በመግቢያችን እንደጠቆምነውም ዝቅ ብሎ ሲውለበለብ ውሏል። ግርማቸው ከበደ ተከታዩን አድርሶናል። ስድስት ደቂቃዎች ካሰቡበት ቦታ የመድረስና ያለመድረስ እንደወጡ የመቅረትና ያለመቅረት የመኖርና ያለመኖር ልዩነቶች። ትላንት ከአዲስ አበባ ወደ ናይሮቢ ሲበር የነበረው የበረራ ቁጥር ኢቲ 302 የኢትዮጵያ አየር መንገድ ንብረት የሆነ አውሮፕላን ከጠዋቱ 2 ሰዓት ከ38 ተነስቶ 2 ሰዓት ከ44 ተከሰከሰ። 149 መንገደኞችና 8 የበረራ ሰራተኞችም ሕይወታቸው አለፈ። ይህን ተከትሎም የሕዝብ ተወካዮች ምክር ቤት ዛሬ ብሔራዊ የሀዘን ቀን ሆኖ እንዲውል በማወጁ የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ ሲውለበለ ከአደጋው በኋላም ድንጋጤ ውስጥ የገባቸው አዲስ አበባ ከሀገሪቱ መገናኛ ብዙኃን በሚወጡ በመሳሪያ ብቻ የተቀነባበሩ ሙዚቃዎች ታግዛ በሀዘን ድባብ ውላለች። ዝቅ ብሎ የተውለበለበው ግን የኢትዮጵያ ሰንደቅ ዓላማ ብቻ አይደለም። በኢትዮጵያ የዩናይትድ ስቴትስ ኤምባሲም የሀገሪቱን ሰንደቅ ዝቅ አድርጎ አውለብልቧል። ኤምባሲው በዛሬው የሀዘን ቀን ከኢትዮጵያ ህዝብ ጎን እንቆማለን ብሏል። ለኢትዮጵያ አየር መንገድና ለኢትዮጵያ መንግስትም ድጋፍ እንሰጣለን ነው ያለው። ከመንገደኞቹ መካከል ዛሬ በናይሮቢ በተጀመረው የተባበሩት መንግስታት የአየር ንብረት ስብሰባ ላይ ለመሳተፍ የሚጓዙም ነበሩበት። የተባበሩት መንግስታትም ሰንደቅ ዓላማውን ዝቅ አድርጎ ያውለበለበ ሲሆን በሞት ያጣቸውን ሰራተኞቹም አስበው ውሏል። የኢትዮጵያ አየር መንገድ የአብራሪዎች ማህበር አባላትም ዛሬ ለጓደኞቻቸው የማስታወሻ ዝግጅት አሰናድተው ነበር። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ያሉትን ቦይንግ 737 ማክስ አውሮፕላኖች ተጨማሪ ማብራሪያ እስኪሰጥ ድረስ ከበረራ ውጭ አድርጓል። ዛሬ ቢሾፍቱ አቅራቢያ ባለው የአደጋው ስፍራ ፍለጋ ሲያደርግ የቆዩ የምርመራ ቡድን የመረጃ መመዝገቢያና የበረራ ክፍል ድምፅ መቅጃ ማግኘቱን የኢትዮጵያ አየር መንገድ በትዊተር ገጹ አስታውቋል። የአሜሪካ ድምፅ ተጨማሪ መረጃዎችን በነገው ዝግጅቱ ይዞ ይቀርባል። ለአሜሪካ ድምፅ ሬዲዮው ግርማቸው ከበደ አዲስ አበባ የኢትዮጵያ አየር መንገድ ንብረት ከሆነውና ትላንት ቢሸፍቱ አቅራቢያ ከተከሰከሰው አይሮፕላን ስብርባሪ ውስጥ የተገኘው የመረጃ መዝጋቢ ሳጥን ርክክብ መፈጸሙን የኢትዮጵያ ሲቪል አቪዬሽን ባለሥልጣን ዋና ዲሬክተር ኮሎኔል ወሰኔለ ሁነኛው ለቪኦኤ ገልጸዋል። ዩናይትድ ስቴትስ በምርመራው የሚያግዙ ባለሙያዎች ያሉበትን ቡድን ዛሬ ወደ አዲስ አበባ አንቀሳቅሳለች። ሰለሞን አባተ እየተከታተለው ነው። እነሆ። የኢትዮጵያ አየር መንገድ ባለፈው ኅዳር ከቦይንግ ኩባንያ ከተረከባቸው 6 737 ማክስ 8 ሰባት 37 ማክስ 8 የመንገደኞች ማመላለሻ ጄቶች አንዱ ትናንት የ157 ሰው ነፍስ ይዞ ጠፍቷል። ኢትዮጵያ ብሔራዊ ሐዘን ላይ ነች። ትናንትናና ዛሬ የዓለም መገናኛ ብዙኃን የሚያወሩት ይህ ስሙ የገነነ አየር መንገድ ያጋጠመውን አደጋና ጉዳት ነው። ብዙዎችም ጣቶቻቸውን ወደ ቦይንግ ኩባንያ ሲቀስሩም ታይተዋል። የኩባንያው ስሪት የሆነው ሰባት የኩባንያው ስሪት የሆነው ሰባት ሰላሳ ሰባት ማክስ ስምንት የዛሬ አምስት ወርም እንዲሁ ዓለምን ያስደነገጠ አደጋ አድርሷል የሚሉ የአሜሪካ ፖለቲከኞችና እንደራሴዎች ፍተሻ እንዲደረግበት እያሳሰቡ ናቸው። በሰላሳ ስድስት አገሮች ውስጥ ቤተሰቦች በመረረ ሐዘን ተውጠዋል፣ እያነቡ ናቸው። በበረራ ቁጥር ኢቲ ሦስት መቶ ሁለት የተመዘገበው የኢትዮጵያ አየር መንገድ ጄት አደጋው ከደረሰበት ሰዓት አንስቶ ሙሉ መንግሥቱና የሚመለከታቸው መሥሪያ ቤቶች ሁሉ እየተረባረቡ በተስፋ ጨለማ ውስጥም የሚተርፍ ቢኖር በሚል ተስፋ ሳይቀር ፈልጎ አዳኝ ቡድኖች ተሰማርተዋል። ማንም ግን አልተረፈም። ዛሬ ስላለው ሁኔታ የመጨረሻ መረጃ ለማግኘት የኢትዮጵያ አየር መንገድና የጠቅላይ ሚኒስትሩን ቢሮ ጨምሮ ወደ ብዙ መስሪያ ቤቶችና ኃላፊዎቻቸው ደውያለሁ። ሁሉም በሥራ የተጠመዱ ይመስላል። የኢትዮጵያ ሲቪል አቪዬሽን ባለሥልጣን የኢትዮጵያን የአየር ላይ እንቅስቃሴዎች የሚቆጣጠር የመንግሥት መስሪያ ቤት ነው። ዋና ዳይሬክተሩ ኮሎኔል ወሰንየለህ ሁነኛው አይሮፕላኑ የወደቀበት ቦታ ውለው ቢሮቸው እንደገቡ ከጥቂት ደቂቃዎች በፊት አግኝቼ አነጋግሬያቸዋለሁ። ቦታው ላይ ነበር። ያው ከትናንት ጀምሮ የመጀመሪያ ስራ፣ የሰራው ያው ፈልጎ ማዳን ስራ ነው። ፍለጋው ወዲያው ነው የተጀመረውና ፍለጋውን የወቅቱ አጠናቀቅ ያው እንደተገኘም እንግዲህ ተዚ እንዲያፈልገው ስራ ተጀመረ። አንደኛ የተረፈ ሰው አልነበረም። ሁለተኛ ሙሉ በሙሉ መሬት ውስጥ ገብቶ ስለነበር እሱ አካባቢ ማዘ የሚያስፈልጉት ንቅፎችና ያው አስከሬኖቹ ወይም የሰቡንትን ማዘጋጀት ያስፈልግ ነበረ። እንግዲህ ይሄ የአጠቃላይ ሰርች እንደመስኪት ነው ወይም የፈልጎ ማጣኑ ቡድኑ የኢትዮጵያ አየር መንገድ መከላከያ፣ ማለትም ኢትዮጵያ አየር ኃይል ጤና ጥበቃ ሚኒስቴር፣ ፖሊስ፣ ሁሉም ተረባርበው አስፈላጊውን ስርዓት በትናንትናቀም ይሰራ ውሎ አብዛኛውን ብር ለማንሳት ችሏል። ነገር ግን ያው አውሮፕላኑና በተለምዶ ያው ሳጥን ተብሎ ብላክ ቦክስ የሚጠራውን ለማግኘት ሲሰራ ዋለ። ዛሬ ተገኝቷል። እንግዲህ ያለበትን ሁኔታ ተቀጣይ ሙያተኞች የሚታይ ነው። አሁን እንግዲህ ከተወሰነ ሰዓት በፊት ርክኩብን አድርገን ያው የተዋከረው የአክሲደንት ኢንቨስቲጌሽን ወይም የምርመራ ቡድኑ ረክቦታል። እንግዲህ የምርመራ ቡድኑ ከተለያየ ሀገር ሀገሮችን መገዛ ማግኘት ስላለብን በህጉ ወይም በዓለም አቀፍ አሰራሩ መሰረት አይካኦ የሚለው የራሱ አሰራር አለው። አይካኦ ማለት ዓለም አቀፉ የሲቪል አቪየሽን ድርጅት ማለት ነው። ዓለም ድርጅት ማለት ነው። ሁሉም በዚህ የሚስማሙበት ወይም ተቀጽና አስራ ሶስት የሚባል ወይም አነክስ አስራ ሶስት የሚባል አለ በዛ መሰረት የዚህ የአክሲን ኢንቨስቲጌሽን አባል መሆን የሚገባቸው የቡድን አባል መሆን የሚገባቸው እነማን እንደሆነ በደንብ የተቀመጠ በመሆኑ በዛ መሰረት ኢትዮጵያ የትራንስፖርት ቡድን አዋቅሯል። ያው እንግዲህ እነዚህ ቡድኖች ማንን ያካትታል በዋናነት ለኢትዮጵያ እንደ ዋናው ባለቤት ወይም እርክራፍቱ የተመዘገባት ሀገር ናት ሁለተኛ አይሮፕላኑ የሰራ ማኑፋክቸር ያደረገው ቦይንግ ኩባንያ ዲዛይን ያደረገው የተለያዩ ሀገር ስቴቱ ነው የሚጠራው ያው እንግዲህ ሲያሳትፍ ስቴቱ ያው አክሬዲትድ የሆነ ቡድን ይልካል ማለት ነው እንግዲህ በዚህ መሰረት ያው አክሬ ኢንቨስቲጌሽን ቡድን ተዋቀዋል። ስራውን እየሰራ ነው። እንግዲህ በተለምዶ ብላክ ቦክስ የሚባለውን ተረክቧል። የመረጃ መዝጋቢውን ሳጥኖች ማለት ነው። አዎ አዎ። በተለምዶ ብላክ ቦክስ መረጃ መመዝገቢያ አውሮፕላን ውስጥ አለው መረጃ መገበያ ሳጠን ማለት ነው። ያው ተረክቧል። እንግዲህ ያለበት ሁኔታ ምንድነው? ያለው እዛ ላይ ያለው ነገር ምን ያህል ትክክል ይነበባል፣ ምን ያህል ትክክል ይሰራል? እንግዲህ በሙያተኛ የሚታይ ሙያተኞች ከያዙት በኋላ የሚሰራ ስራል። ይህንን ምርመራ ማካሄድ የመረጃ መዝጋቢ መሳሪያ የመቆጣጠር፣ የመፈተሽ የሲቪል አቪዬሽን ስራ ነው። አይደለም የኢትዮጵያ ሲቪል አቪዬሽን አሁን እያስተባበር ነው ያለው፣ ግን በዋናነት ስራውን የያዘው በትራንስፖርት በኢትዮጵያ አወቃቀር በትራንስፖርት ሚኒስቴር ያለ አክሲደንት ኢንቨስቲጌሽን የአደጋ ምርመራ ተቋም አለ፣ የአደጋ ምርመራ ቢሮ አለ። ያ ቢሮ ነው ይህን ጉዳይ እያስሄደ ያለው። ያው እኛ አንዱ አካል ስለሆን መግለጫውን ወይም ማብራሪያውን ስለጠየቃችሁን ለመስጠት ነው እንጂ ቢሮ ነው የሚያካሂደው። እንግዲህ በጠቅላላው ስናየው ይህን ጉዳይ የሚያሰራው ቢሮ አማካኝነት የትራንስፖርት ሚኒስትሪ ነው ማለት ነው። እንግዲህ የትራንስፖርት ሚኒስትሮቹም ቅርበት የሚከታተሉ ስራ ይሆናል። ከአንዳንድ ስዕሎች እንዳየ ነው ኮሎኔል እሳት አልተነሳም ከእሳት የሚባል አላየንም እኛ አላገኘንም። ግን አይሮፕላኑ ከመሬት ጋር በደንብ ተጋይቷል። ም የለም ሙሉ በሙሉ እኛ የምንነግራቸው እውነተኛና ነባራዊ ሁኔታውን ነው። ስም አልተነሳን አካባቢው ያው አፈሩ በጣም ልል አፈር ስለሆነ በቀጥታ ወደ ሰዎች ውስጥ የገባው በቃ የነበረው ሁኔታ ይ ሰው ያለቀው በግጭቱና በመከስከሱ ምክንያት ነው ማለት ነው። በትክክልእስክዘ ሌላ ነገር እስካሁን እስካሁን ባለው እና እንግዲህ በቀጣዩ ምርመራ ወጣቸው ነገሮች ይኖራሉ። እና አስከሬኖችን ለመለየት ቻላችሁ? የአንድ መቶ ሀምሳ ሰባቱንም በዛ መልኩ አይደለም። እንግዲህ እሱን የያዘው ቡድን ሌላ የምርመራ ቡድን የአርሲ ምርመራ ቡድን አለ። እሺ፣ እነሱ ምን ላይ እንዳሉ እነሱ የሚያውቁት ይመስለኛል እርስ ጋር የደረሰ ሪፖርት የለም እስካሁን ገና እየተሰራ ስለሆነ ዛሬም ጭምር ስራው እየተሰራ ነው ምክንያቱም ያው ተቆፍሮ አይሮፕላኑ ከስር ስለሆነ ያለው ተቆፍሮ መደረስ ስላለበት ስራ እየተሰራ ነው አሁን ወደ ማጠናቀቁ ይመስለኛል ኮሎኔል ወሰን የለህ ይሄ አይሮፕላን በስድስት ደቂቃ ውስጥ እንደተነሳ ችግር እንደገጠመበት ተናግሮ ነበረ አብራሪውና ለመመለስም ፍቃድ እንዲሰጠው ጠይቆ ነበረ የኢትዮጵያ ሲቪል አቪዬሽን ባለስልጣን ምንድን ነው ያደረገው በዚያን ጊዜ ምን አይነት እርምጃ ነው የወሰደው በምን ያህል ጊዜ ወሰደ ወደ አሁኑ መልስ የሰጡት ተቆጣጣሪ የአየር ትራፊክ ተቆጣጣሪዎች ሁ ላይ እንደጠየቀ የጠየቀውን ፍቃድ ሰጥተውታል በምን ያህል ጊዜ ሰጡት ፍቃዱን እያለ? እርስዎ የተከታተሉት ነገር ካለ በዛ፣ ሙሉ በሙሉ ተከታትዬዋለሁ። ማለት ያው ዳታውን ነው፣ በኋላ የተገኘውን ሪከርድ የተደረገውን ዳታ ነው የምናየው። ወዲያው እንደጠየቀ ነው መልስ የሰጡት። ምንም ያገየ ነገር ምንም ነገር የለ እና የወደቀው እየተመለሰ ነበር አይሮፕላኑ፣ ሙከራ እያደረገ ነበር። ትክክል እንደው ካለሁት ግምት፣ እርስዎ በሲቪል አቪየሽን ባለስልጣን መስሪያ ቤት ውስጥ የረጅም ጊዜ ልምድ አለሁት አለትና ምንድን ነው ችግሩ ብለው ይገምታሉ? የዚህ መቀዝቀዝ፣ በትክክል ይህን ችግር ምክንያቱ መናገር በጣም አስቸጋሪ ነው። ምክንያቱም ከምርመራ በፊት ነጭ መናገር በጣም ስህተት ነው የሚሆነው። ይህ አይሮፕላን ያው እግ እኛ እንደምናውቀው እኛ ሪከርዱ እንዳለን አዲስ አይሮፕላን ነው። የታወቀ አይሮፕላን ነው። አዲስ ጊዜ የመጣ አይሮፕላን ነው። ምንም ይሄ ነው የሚባል መጥፎ ሪከርድ በይም ሌላ የተባል አሸርካር የለውም ስለዚህ ምክንያቱም ይሄ ነው ብሎ መናገር በጣም አሸጋ ይህ አውሮፕላን አየር ላይ እንዲወጣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ፍቃድ ሰጥቷል ተስማምቷል አዎ በትክክል ተመርምሮ መጀመሪያ ስንረከበው ቀጣይን የቼክ አፕ ስራው ተሰርቶ አግባቡ ባይጓ ምንም ይሄ ነው የሚባል ግን ሪከርድ ነው ለመሆኑ የሟች ቤተሰቦችን አግኝታችኋል ኮሎኔል እና እንዳጋጣሚ የሆነው በእኛ አሰራር የሲቪል አቪዬሽኑ ከሟች ሰዎች ጋራ ብዙ አንገናኝም። ይሄ ምን የሚገናኘው ኦፕሬተሩ ስለሆነ ወይም ኢትዮጵያ አየር መንገድ ነው የሚገናኘው። እስካሁን ድረስ አጋጣሚ አልተገናኘም። የኢትዮጵያ ሲቪል አቪዬሽን ባለስልጣን በአጠቃላይ በእንደዚህ አይነት ሁኔታዎች ውስጥ ምንድን ነው የሚያደርገው? እኛ እንደ አለም አቀፉ የሲቪል አቪዬሽን አሰራር አንዱ ተቆጣጣሪ አካል በመሆናችን እኛ ራሳችን ኢንቨስቲጌት ተደራጊዎች እ እኛ ሁልጊዜ የዓለም አቀፍ ሲቪል አቪዬሽኑን አሰራር ስለምንከተል ተመርማሪዎች ናቸው። ኢንቨስቲጌሽን ውስጥም ብዙ ተመርማሪዎች ነው ተብሎ ነው የሚወሰደው። ስለዚህ በኢንቨስቲጌሽን ውስጥ ወይም በዚህ አይነት ውስጥ እገዛ ከማድረግ ውጪ ዛሬ የተሳተፈው ነገር የለም። ቀጥታ የሚሳተፈው ነገር ኮሎኔል ወሰኔ ለሁነኛውን አመሰግናለሁ። የኢትዮጵያን አየር መንገድ ገናና ያደረጉት ትጉህና ታታሪ ሠራተኞቹ ናቸው። አብራሪዎቹ፣ ቴክኒሽያኖቹ፣ የበረራና የምድር አስተናጋጆቹ፣ መላ የኢትዮጵያ አየር መንገድ ቤተሰብ ሁሉም ሐዘን ላይ ነው ዛሬ አየር መንገዱን ወደ አርባ ዓመት ለሚጠጋ ጊዜ ከዲሲ ትሪ አብራሪነት እስከ ቦይንግ ሰባት ሀምሳ ሰባት እና ሰባት ስልሳ ሰባት ካፕቴንነት ያገለገሉና ያስተማሩትም ካፕቴን አንተ ሁነኝ ሞገስም እዚያው ሐዘን ላይ ናቸው። በጣም በጣም ያዘንኩበት ቀን ነው ትናንትና። ልጆቼን ነው ያጣሁት። ፓይለቱ እኔ ጋ በሯል። ኮፓይለቱ ያስተምረዋል ሰቨን ሲክስ ሰቨን ላይ ሳራ ገብረ ሚካኤል ደግሞ በጣም ጓደኛ ሊድ ሆስ ተሷ ዋና ትችላለ ሊድ ሊድ ሆስ ተሷ እና በጣም በጣም የማውቃት ወል ሬድ እና በጣም ራሷን ያዘጋጀች ልጅ ነበረች። እና እኔ እንደዚሁ በግለሰብ ደረጃ ብቻ ሳይሆን በሀገሪቱ፣ በአየር መንገዱ የደረሰው አደጋ በጣም አስጨጣቂ አሳዛኝ ነው። አግኛለሁ በጣም አግኝ አሁንም ገና አልተፈሳውም፣ ል አግኛለሁ በኢትዮጵያ አየር መንገድ ታሪክ እንደዚህ አይነት በስድስት ደቂቃ ውስጥ በራሱ በሜይን እስቴሽን በአዲስ አበባ ኤርፖርት አካባቢ እንዲህ አይነት አደጋ ተሰምቶም ታይቶም አይታወቅም። ገርማ ሰፊ ውይይት ነው ያደረግነው ከካፕተን አንተሁነኝ ሞገስ ጋር ምንም እንኳ የአደጋው ምክንያት የማጣራት ሥራ ገና የተጀመረ ቢሆንም የአብራሪ ችግር ነው ብለው እንደማያምኑ ግን ካፕቴን አንተ ሁነኝ ተናግረዋል። ለአየር መንገዱ የዕለት ተዕለት ሕይወትና ታሪክ እጅግ የቀረበ ግንኙነት ያላቸው ሌላ ነባር ባለሙያና የሥራም ኃላፊ የነበሩ ሰው እምነት ከካፕቴን አንተ ሁነኝ የተለየ አይደለም። የምህንድስና ችግር ነው የሚል ጠንካራ እምነት እንዳላቸው ጠቁመውኛል። በተለይ ጄቱ አፍንጫ ላይ ካለው የአቅጣጫና የፍጥነት መቆጣጠሪያ ጋር የተያያዘ በሰውና በማሽን መካከል በሚፈጠር የግንኙነት መጣረስ ምክንያት የተፈጠረ ሊሆን እንደሚችል የቦይንግ 737 ማክስ ኤይትን የቴክኖሎጂ አቀራረጽ አንተርሰው በዝርዝር አስረድተውኛል። ኢንዶኔዥያን ያጋጠማት አደጋና የቢሾፍቱም ተፈጥሯቸው ተመሳሳይ መሆኑን ነግረውኛል። ኢትዮጵያ ከቦይንግ ኩባንያ ላይ ያዘዘችው በጠቅላላው 29 737x8 ጀቶች ናቸው። ይህ እጅግ የዘመነ ጄት ከጉልበቱ ከፍጥነቱ በአነስተኛ ነዳጅ ረዥም ፍጥነት ከመጓዙ ለመንገደኞችም ካለው ምቾትና ተስማሚነት አኳያ ሲታይ ላይገዛ የሚችል አውሮፕላን አይደለም ብለውኛል። በሌላ በኩል ግን እነዚህ ጄቶች ችግር እንደነበረባቸው ለመስሪያ ቤቱ ቀደም ሲልም ጥቆማዎች ይደርሱ እንደነበረ ለእኚሁ ባለሙያዎች ጥያቄ አንስቼላቸው ግዢው በተለያዩ ደረጃዎች በተካሄዱ ጥናቶች የተራዘመ ጊዜ በወሰደ ሂደት የተፈጸመ በመሆኑ እንዲያ የሚሉ ካሉ ለፖለቲካ ፍጆታ የሚናገሩ መሆን አለባቸው ብለውኛል። የቦይንግ ስሪት የሆኑ 737፣ 777፣ 737 800ም እጅግ የተራቀቁ ቢሆኑም አዲሱ ማክስ ኤይት እንዲህ ከየአብራሪው ጋር እየተጋጨ ከሰማይ እየረገፈ ሊቀጥል ነው ማለት ነው ብያቸው ነበር። ኩባንያው የማስተካከያ ስራዎችን ይወስዳል ብለው እንደሚያምኑ ገልጸውልኛል። ከአቪዬሽን ባለሙያዎችና ኃላፊዎች ጋር መነጋገራችንን እንቀጥላለን። በየዕለቱም ተጨማሪ መረጃዎችን እየያዝንላችሁ እንመለሳለን። ከካፕቴን አንተ ሁነኝ ሞገስ ጋር ያደረኩትን ውይይት ከዌብሳይታችንና ፌስቡክ ገጻችን ታገኛላችሁ። ይህ በእንዲህ እንዳለ ኢትዮጵያ ትናንት አደጋ የደረሰባትን በ ቦይንግ 737 ማክስ 8 አይሮፕላን አስመልክቶ በምታካሂደው ምርመራ ለመርዳት ዩናይትድ ስቴትስ የባለሙያዎች ቡድን ወደ አዲስ አበባ እንደምትልክ አስታውቃለች። በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር ዛሬ ከቀትር በኋላ አደጋው የደረሰበትን ስፍራ ተመልክተዋል። አምባሳደሩ በዚህ ወቅት ለመገናኛ ብዙኃን ሲናገሩ ዩናይትድ ስቴትስ በምርመራው የሚያግዙ ስድስት አባላት ያሉት የባለሙያዎች ቡድን ወደ ኢትዮጵያ ትልካለች ብለዋል። ቡድኑ ነገ እንደሚደርስም ጨምረው አስረድተዋል። አዲስ አበባ በተለይ የቦይንግ ቴክኒካዊ ቡድን ከኢትዮጵያ መንግስትና ከዓለም አቀፍ የፖሊስ ተቋም ከኢንተርፖል ጋር በመተባበር እርዳታ ይሰጣልም ተብሏል። በበረራው ወቅት የሚካሄዱ የ ድምፅ ልውውጦችን የሚቀርጸው መሳሪያ ዛሬ መገኘቱ የአደጋውን ምክንያት ለማወቅ ከፍተኛ ጥቅም ይኖረዋል ሲሉ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ራይነር አብራርተዋል። በትናንቱ የአውሮፕላን አደጋ ከሞቱት 157 መንገደኞች ስምንቱ አሜሪካ አሜሪካውያን መሆናቸው ተዘግቧል። በዚሁ በኢትዮጵያ አየር መንገድ ላይ በደረሰው ጉዳት ምክንያት የተለያዩ አካላት መስሪያ ቤቶችና የዓለም ታዋቂ ግለሰቦችና መሪዎች ሐዘናቸውን ለኢትዮጵያ መንግስት እየገለጹ ናቸው። ሰለሞን አባተን ለግሩም ጥርቅሩ አመሰግናለሁ። አድማጮች ከትላንቱ የኢትዮጵያ አየር መንገድ አውሮፕላን የመከስከስ አደጋ ጋር የተያያዘ ዘገባ ነው ቀጣዩም። የ26 ዓመቱ ረዳት አብራሪ አህመድ ኑር መሐመድ ህይወት ማለፉን የማለፉን ዜና ቤተሰቦቹ የሰሙት የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም በቴሌቪዥን ስሙን ሲጠሩ ሰምተው መሆኑን ይናገራሉ። ጽዮን ግርማ የረዳት አብራሪ አህመድ ኑር መሐመድን ወንድም መኑር ኑር መሐመድን በስልክ አግኝታ አነጋግራለች። አንድ ታናሽ ወንድም ነበረኝ እሱን ያጣሁት የሚለው የረዳት አብራሪው አህመድ ኑር መሐመድ ወንድም መኑር ኑር መሐመድ ትላንት እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት የሆነው በረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ ኤት ጄትን በረዳትነት ሲያብር የነበረው የ26 ዓመቱ አህመድ ኑር መሐመድ ሕይወቱ የማለፉን ዜና ቤተሰቦቹ የሰሙት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በቴሌቪዥን ስሙን ሲጠሩ እንደሆነ ታላቅ ወንድሙ ይናገራል። ወንድሙ ስለ ህይወት ታሪኩ እንደነገረን ረዳት አብራሪው አህመድ ኑር መሐመድ የ26 ዓመት ወጣት ነው። ድሬዳዋ ከተማ ለጋሃሬ በተለምዶ ሳይ ሆቴል እየተባለ በሚጠራው አካባቢ ነው የተወለደው። አንደኛና ሁለተኛ ደረጃ ትምህርቱን ምስራተ ገብርኤል በተሰኘ ትምህርት ቤት ከተከታተለ በኋላ በአዲስ አበባ ዩኒቨርሲቲ ልደታ ካምፓስ በምህንድስና ተመርቋል። ከዚያም ፍላጎቱን ወደ አብራሪነት በማዞሩ አየር መንገዱን ተቀላቅሎ ትምህርቱን ካጠናቀቀ በኋላ በረዳት አብራሪነት መስራት ከጀመረ ገና ወራት መቆጠሩን ገልጾልናል። የረዳት አብራሪው አህመድ ኑር መሐመድ ወንድም መኑር አህመድን ማምሻውን በስልክ አነጋግሬው ነበር። ለስልኩ ጥራት አድማጮቻችንን ይቅርታ እየጠየቅን ወንድምህ ምን አይነት ልጅ ነበር ለሚለው ጥያቄ ሲመልስ ስንት ናችሁ? ሁለት ነበራችሁ? አንድ ወንድም እሱ ብቻ ነው የነበረ? አንድ ላይ ነው ያደጋችሁት? በስንት ዓመት ነው የምትለያዩት? ለአንተ ታናሽ ነው? እናትና አባቶቻችሁ አሉ? እንዴት ነው ያወቃችሁት? እንዴት ነው የሰማችሁት? ቅዳሜ ስ የሚያወራ ነበረ እና ቅዳሜ ዕለት ማታ ታውቀው ነበር። ቅዳሜ ቀን በኋላ የሚገላይ ነበር ሀገሩ። ለማወቅ ሞከሬ ነበር ማወቅ አልቻልኩ ነበር።

ሁላችሁም ቤት ውስጥ ነበራችሁ አስቀድሞ አልተነገራችሁም ነበረ ማንም አልነገረኝም ጠዋት ላይ እሱ ነው ወደ መንገዱ ማድረግ መኖርና ቤተሰቦቹ በደረሰባቸው ሐዘን እንዲሁም በስልክ ጥራቱ ምክንያት በሚገባ ልንነጋገር ባንችልም፣ በአጠቃላይ የተናገረው ከወንድሜ ጋር አብረን ያደግ ነው። ጓደኛዬም ነው። ቅዳሜ ማታ ደውሎልኝ እሁድ በረራ እንዳለውና ሲመለስም እንደሚደውልልኝ ነግሮኝ ተለያየን። የት ሀገር እንደሚበር ግን አልነገረኝም ነበር። እሁድ ጠዋት አደጋውን በሰበር ዜና ስሰማ የበረረበትን አገር ለማጣራት እየደወልኩ ነበር እናትና አባቴንም ለማረጋጋት እየጣርኩ ያለው የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም መግለጫ መስጠት ጀመሩ በመግለጫቸው ውስጥ የወንድሜን ስም ሲጠሩ ሰማን ብሎናል መኑር ከዚህ በኋላ በቤተሰባቸው ውስጥ የተፈጠረውን የሀዘን ስሜት መግለጽ አቅቶታል እናትና አባቱ ፈጽሞ መናገር እንደማይችሉ ነግሮኛል በተጨማሪም አስክሬኑ ስለመገኘቱም ሆነ ስለ አጠቃላይ ሁኔታው ምንም እንደማያውቁ በአየር መንገዱ በኩልም ያነጋገራቸው ሰው እንደሌለ ገልጾ አዲስ አበባ ከሚገኙ የሟቹ አህመድ ኑር ጓደኞች እና የስራ ባልደረቦቹ ጋር ስልክ እየተደዋወለ መረጃ ለማግኘት እየጣረ እንደሆነ ነግሮናል። ጽዮንን ለዘገባዋ እናመሰግናለን። አሁን ደግሞ ወደ ምስራቅና ሰሜን ሸዋ እናመራለን። በምስራቅ ሸዋ ኦሮሚያ ክልል ክልልና በአማራ ክልል ሰሜን ሸዋ ምንጃር ወረዳ አዋሳኝ ያሉ ነዋሪዎች አካባቢው አስተዳደራዊ ወሰን ባለመለየቱ ለማህበረሰብ ግጭት ምክንያት እየሆነ ነው አሉ። ችግሩን ለመፍታት እየተሰራ ቢሆንም መጓተት እንደሚታይ የሁለቱም ክልል ባለሥልጣናት ገልጸዋል። ሙክታር ጀማል ዝርዝር አለው። በኦሮሚያ ክልል ምስራቅ ሸዋ ቦሴትና ፈንታሌ ወረዳ ነዋሪዎች ለአሜሪካ ድምፅ እንደገለጹት ለረጅም ጊዜ በእርሻና ከብት ማርባት እንገለገልበት ከነበረ የአያቶቻችን መሬት እያደር እየተገፋን ለሞትና መፈናቀል እየተዳረግን ነው ሲሉ ተናግረዋል። በኦሮሚያ ክልል ቦሴት ወረዳ ነዋሪ የሆኑት እሬቾ ጨርጨር ችግሩ ስር እየሰደደ መምጣቱን ይናገራል እ እንትን ግጭት የነበረው አሁን ወረራ የአካሄድ ቦታ ሳይሆን እነሱ አሁን ራሱ የሚቀመጥ የሚኖር ቦታ ራሱ የኦሮሚያ ክልል መሬት ነበረ። እሱን እንዳለ ሆኖ አሁን አዲስ በስትራቴጂ በቅርብ ዘመን ከአስር ዓመት ወዲህ ወደ ብዙ ኪሎ ሜትር ወደ አምሳ ኪሎ ሜትር በተለያየ መንገድ ድንበር አልፎ በቦሰት ወረዳም በፈንታሌ ወረዳም ወደ ውስጥ ወደ ጅቡት ትልቅ መንገድ እየሄዱ እዛ እኛም ወደ አስፋልት እንወጣለን የሚባል ነገር እንትን እያደረጉት ወደ አስፋልት እየወጡ ብዙ ኪሎ ሜትር አልፎ በዚህ ድንበር፣ በዚህ ድንበር ምክንያት ሰው ብዙ ሰው በየጊዜ በየጊዜ ይሞታል። እንደዛም ደግሞ ከብቱም ወግዳን ሰው ይሞታል። ብዙ ችግር ነው አለ በቃ በወረራ ህዝብ በቃ በየጊዜ ስኪቅሎ ስቃይ ነው በቃ መሞት መሞት መሞት መሞት ብቻ ነው በየጊዜ የአማራ ክልል ምንጃር ወረዳ ነዋሪ መሆናቸውን ለአሜሪካ ድምፅ የተናገሩት አቶ ጣሃ አህመድ በመልካ ጅሎ ቀበሌ ከአመታት በፊት መሬት እና እናለማለም ብለን ብናስብም ሰላምና መረጋጋት መስፈን ስላልቻለ ተቸግረናል፣ ይላሉ አቶ ጣሃ። ጉዳዩን ለመፍታት በሽማግሌዎች አማካኝነት ውይይት ተደርጎ መሬቱን አብረን እንድንጠቀም ቢሞከርም ዘለቄታዊ ያለው ሰላም አልመጣም በማለት ነው ለአሜሪካ ድምፅ የተናገሩት። ኦሮሚያ ያው በዚህ በሚጃራህን በዚህ በእንትን በፈት ወረዳ በኩል ነው በቃ ያው ዘላለም ያው ግጭት ነው። በቃ ዘላለም ግጭት ነው። ሌላ በቃ ምንም ነገር የለም። በቃ ያው በራሳችን እናለማለን ብለን በገባን ፋንታ ያው በቃ ሁሌ ጠዋት ማታ ያው በቃ በጥይት እየተባረር ነው ያለ። በቃ በጥይት እየተባረር ነው ያለ ነው። ምንም መስራትም አልቻልንበት ጊዜ ነው ያለ ነው። ቁጭ ብለን ነው ያለ ነው። ያው እነኛም በቃ ያው አታለሙን በሚለው ነው። ኦሮሚያን ያው በቃ ጠዋት ማታ እንዲሁ ያው እንደተደበደበ ነው ያለው። በቃ ይሄ ነው አሁን የማውቀው ነገር ያለው ማለት ነው። እኔም እዛው ነኝ። ወጣት ውስጥ ነው ያለው። አሁን ይሄንን እናለማለን ብላችሁ የያዛችሁት ቦታ ከያዛችሁት ምን ያህል ሆናችኋል? አሁን ወደ መቶ አምሳ ምናምን ምን ያህል ጊዜ ሆናችሁ እዛ ከቆያችሁ ጊዜው ጭራ ይሄ ቦታ የጀመርንበት ቢያንስ ወደ ዘጠኝ ዓመት ሆነው። ሰዓቱ የጀመርንበት ሰዓት ማለት ነው። እንዲሁ በቃ በመውጣት በመግባት ሰዓቱን እንገልነዋል። የኦሮሚያ ክልል ምስራቅ ሸዋ ዞን ችግሩ የህገ ወጥ ሰፋሪ እና የወሰን ማስፋት አላማም ያለው መሆኑን ይገልጻል። የዞኑ ጸጥታና አስተዳደር ኃላፊ አቶ ነገሰተሌላ ችግሩን ለማስተካከል ከምንጃር ወረዳ ጋር አብረን ስንሰራ ብንቆይም ለችግሩ መቋጫ ማግኘት ግን አልተቻለም ይላሉ። የአርብቶ አደሩ በጋ በሚሆንበት ሳት ላይ ደግሞ ከፍተኛ ድርቀት አካባቢ ዝናባጠር በመሆኑ እርጥበት ወዳለበት አካባቢ ላይ በውሃማ አካባቢዎች ረጅም መንገድ በመሄድ ከብቶችን የማኖር ባህል አለው። የአርብቶ አደሩ በዛ በኩል ያለው አርሶ አደር ደግሞ በየጊዜው ይህኛው በሚሰደድበት ሰዓት ላይ ደን እየተመነጠረ መሬት ማስፋፋት ሁኔታዎች አሉ። ይሄ በማህበረሰቡ መካከል ላይ ከአመት ወደ አመት እየጨመረ በሚሄድበት ሰዓት ላይ የማጋጨት የመጋጨት ሁኔታዎች አሉ። ደን በጣም የተፈጥሮ ደን ከፍተኛ የተፈጥሮ ደን ነበረ። ከተላክሳዮች ይህንን ያወድማሉ። የመስፋፋት አዝማሚያዎችም የሚታዩበት አይነት ሁኔታዎች አሉ። ይሄ ደግሞ በአርብቶ አደሩ በኩል ቅሬታ እየፈጠረ ሰላማዊ ማህበረሰብም አብሮ እንዳይኖር እየፈተነን ከጊዜ ለጊዜ ብዙ ጊዜ ይሆናል። ይህ ጉዳይ የአማራ ክልል ምንጃር ወረዳ ዜጎች በጋራ የመልማት ባህልን እንዲያዳብሩ መስራት አስፈላጊ መሆኑን ይገልጻል። የወረዳው ጸጥታና አስተዳደር ኃላፊ አቶ አለማየው ማሞ በአካባቢው አስተዳደራዊ ወሰን አለመቀመጡን አንስተው አስተዳደራዊ ወሰኑ ቢቀመጥም ዜጎችን ከአብሮ መኖር የሚገድብ አለመሆኑን ተናግረዋል። ዞሮ ዞሮ እሱ ግጭቱ የሚታወቀው የቆየ ነው። ዞሮ እዛ ጋ ምንድን ነው አርብቶ አደራለ አርሶ አደራለ ከፊል አርብቶ አደራለ ያው የራሱ አስተዳደራዊ ወሰን የለውም። በመሰረቱ በዛ አካባቢ ትልቁ ነገር እንደዚህ የመረረ እና ህዝቡ ጋር ህዝብ ለህዝብ ጥላቻ የሆነ ግጭት የለውም። ትልቁ ነገር ግን እዛ ጋ ሰፊ መሬት አለ። ይህን ሰፊ መሬት ሁለቱ ማህበረሰብ የበለጠ ተሳስረው እንዲኖሩ በልማት በሰላም ማስተሳሰር የሚቀር ነገር ስላለ ነው። አሁን ሰፊ መሬት አለ። ያንን ሰፊ ቦታ ልማት ቢለማ በጋራ ተጠቃሚ ቢሆን የበለጠ እየጠነከረ የሚሄድበት ነገር ይመቻቻልና ስለዚህ ልማት በልማት አልተሳስረም አካባቢው። በአካባቢው የወሰን ማካለል ስራን ከዚህ ቀደም መጀመሩን የገለጹት ሁለቱም ባለስልጣናት ጉዳዩ በንጥልጥል ላይ መቅረቱ ለችግሩ መባባስ ለዜጎች ግጭትም መንስኤ መሆኑን ተናግረዋል። ይህንን ጉዳይ በተመለከተ በከፍተኛ አመራሮች ደረጃ ቁርጠኝነት የሚያስፈልገውና ጉዳዩን መቋጨትም አስፈላጊ መሆኑን ነው የምስራቅ ሸዋ ዞን ጸጥታና አስተዳደር ኃላፊው አቶ ነገሰተ ሊላ የሚናገሩት። ይሄ ነገር ወደተለየ ወደ አስፈላጊ አቅጣጫ እንዳሄድ ከክልሉ ጋር በመነጋገር ሁለቱ ክልሎች ተነጋግረው አሁን አምናት ጀምሮ ነበር የማከለል ስርዓት። ከዚህ ከቦቶ ጀምሮ እስከ ፈንታሌ ድረስ የማከለል ስርዓት ጀምሮ ነበረ። የአማራ ክልል የድንበር ማከለል ባለሙያዎች እና የኦሮሚያ የድንበር ማከለል ባለሙያዎች ተመድበው ከአምስት ወር ላላነሰ ጊዜ ይህን ስራ ሲሰሩ ነበረ። ስራው በጣም ከባድና ስልሲን ከመሆኑ የተነሳ ብዙ ቦታዎች ከተሄዱበት በኋላ በጥቂት ነገር ላይ የቴክኒክ ኮሚቴው ራሱ ከክልል የመጣው አጋዥ ቴክኒክ ኮሚቴ ራሱ አለመግባባት ተፈጥሮ ሁኔታው በዛው እንዲቆም ተደረገ። ከዛ በኋላ ማህበረሰቡም ተስፋ አድርጎ ነበረ ተስፋ የቆረጠበት አይነት ሁኔታ ነው ያለው። ያለው ሁኔታ ይሄ ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች፣ በአለፈው ሳምንት መገባደጃ የተከናወነ ስነ ስርዓት ነው የተከታዩ ዘገባ ትኩረት። በቅርቡ ስልጣናቸውን በፈቃዳቸው በለቀቁት የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው የመሸኛ እራት ግብዣ ስነ ስርዓት ላይ የተገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በስነ ስርዓቱ ላይ ያሰሙትን ንግግር የኢትዮጵያን አንድነት ማጠናከር አስፈላጊነት ላይ ያተኮረ እንደነበር ጠቅሳ ዘጋቢያችን አስቴር ምስጋና ውናት ከባህር ዳር ተከታዩን ያደረሰችን። ባለፉት አምስት ዓመታት በውስብስብ ፈተናዎችና በከባድ ተግዳሮቶች ክልሉን ከመሩት አመራሮች ውስጥ አንዱ ናቸው ይባላሉ። አሁን በሀገሪቱ ለታየው ለውጥም ስማቸውን በግንባር ቀደምትነት ብዙዎቹ ይጠቅሱታል። አስተዋይና ልበሙሉ ናቸው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ለስንብት በተዘጋጀው የራት ግብዣ ላይ አመስግነዋቸዋል። ተሰናባቹን የቀድሞው የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸውን በዚህ ምሽት ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ አንድነት ላይ ያተኮሩ ንግግሮችን አሰምተዋል። አሁን ሀገራችን በብዙ ፈተናዎች ውስጥ ትገኛለች። መርዶዎችንም በየቀኑ እየሰማን ነው። ግን ችግሮችን ተጋፍጠን ሀገራችን ለትውልድ ማሻገር የኃላፊነት ድርሻችን ነው። ይህ ደግሞ የጋራ ርብርብን ይጠይቃል። ኢትዮጵያ ከምትፈርስ እኛ ብንፈርስ ይሻላልና ብለዋል። ችግሮች ገጥመውናል። እዚያም እዚያም መርዶዎች አሳዛኝ ዜናዎች ይነገራሉ። ነገር ግን እነዚህ ጉዳዮች ማዕት አይደሉም። በየዕለቱ የሚገጥሙንን ተግዳሮቶች መጋፈጥ በከፍተኛ ጀግንነት አሸንፈን ትውልድ ማሻገር የኃላፊነት ግዴታችን ነው። የትናንትናውን እየመዘዝን ነጋችንን ከምናበላሽ የትናንትናውን በልብ በሙሉነት በጀግንነት ረስተን ወደፊት በአንድ ልብ መራመድ ይኖርብናል። እች ሀገር ትልቅ ናት። ለአፍሪካ የነጻነት ምሳሌ ናት። ለጠላቶቿ የማትበገር ናት። አሁን የገጠማት ድካም በህብረት እንጂ በተናጠል ማሸነፍ አትችልም። ኢትዮጵያን ከምናፈራርስ እኛ ብዙ ጊዜ ብንፈርስ ይሻላልና እችን ታላቅ ሀገር ላለማፍረስ ቁርጠኝነት በሚጠይቅና እችን ሀገር በመታደግ መጪውን ትውልድ በሚያስቀጥለው ተግባር ላይ ክቡር ዶክተር አምባቸው መኮንን የአማራን ህዝብ ጀግናውን ህዝብ አሰልፈ በድፍረት አምቦና መቀሌ በመሄድ ህዝቡ እንድትቀላቀል በዚሁ አጋጣሚ አደራ ልል እፈልጋለሁ። ጠቅላይ ሚኒስትሩ በመቀጠል የኦሮ አማራ እንቅስቃሴ የተሸረሸረ የመሰላቸው አካላት የኦሮሞና የአማራ ህዝቦችን ተፈጥሯዊ ትስስር ልንለየው አንችልም ነው ያሉት። ኦሮማራ የተባለው እንቅስቃሴ በኦሮሚያና አማራ ህዝቦች መካከል የተፈጠረው አንድነት በቅርብ ጊዜ በተሰሙ ዜናዎች የሚሸረሸር ወይም የተሸረሸረ የመሰላቸው ሰዎች አሉ። ለተከበረው የኦሮሞና የአማራ ህዝብ መናገር የምፈልገው ኦሮማራ ሚለው እንቅስቃሴ የጥቂት ሰዎች ፍላጎት ሳይሆን የዚህ ህዝብ ተፈጥሯዊ ማንነት ስለሆነ ብንሻ እንኳ ልንለየው እንደማንችል አሁን የገጠመውን ችግር በለመደው የውይይት መድረክ ፈትቶ የኢትዮጵያን ህልውና እንደሚያረጋግጥ በልበ ሙሉነት ልገልጽላችሁ እፈልጋለሁ። ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው የዘመኑን ችግሮች ሳይፈቱ በነበር ላይ መጠመድ ለዘመኑ የማይመጥንና በኋላ ቀርነት የሚያስፈርጅ አስተሳሰብ ነው ካሉ በኋላ ስለ አዲስ አበባ ጉዳይ ያነሱት ነገር ቢኖር አዲስ አበባ ሁሉም ነዋሪዎች በእኩልነት የሚጠቀሙባትና የሚበለጽጉባት የጋራ መዲና ናት። ጨካኝ አሰላለፍ ያለው የዘረኝነት ስብከት እየተስተዋለ ነው፤ በጽናት መታገል የሁሉም ድርሻ ነው ብለዋል አዲስ አበባ ሁሉም ናሪዎች በእኩልነት የሚጠቀሙባት እና የሚበለጽጉባት የጋራ መዲናችን ናት። የከተማዋ እድገት ማንንም ሳይጋፋና ማንንም ሳይጎዳ ሁሉም ሁሉንም ሊጠቅም በሚችል መልኩ መሆን ይገባዋል። በከተማዋ ማደግና መስፋፋት ምክንያት ማህበራዊ እና ኢኮኖሚያዊ ጉዳት የደረሰባቸውን ዜጎች በዝርዝር አጥንቶ በዘላቂነት እንዲቋቋሙ የሁሉም ኃላፊነትና ግዴታ ነው። በዚህ ዙሪያ የሚነሱ ጉዳዮች ሕዝቡን ባሳተፈ ሁኔታ ሕግን መሰረት አድርጎ በቀጣይ በውይይት መፈታት ይኖርበታል። አንዳንዱ ዘመኑን በግሉ ቁመት ልክ ሰፍቶ ሲጎድል ግጭት ጠማቂ፣ ሲሞላ መፍትሄ አፍላቂ ሆኖ የለውጡ አባወራነቱን ለብቻው ተከናንቧል። በዚህ ዙሪያ የሚታዩ የተሳሳቱ አዝማሚያዎችና የጥርጣሬ ምንጮችን ከስር ነቅሎ ማሰጎት፣ እኔ ያልኩት ካልሆነ የሚል ግትር አቋሞችንና ብልጣብልጥ ብልጣ ብልጥ አካሄዶችንም ደግሞ መግራትና ማረም በእጅጉ ይጠይቃል። ዋናው ነገር የለውጡን ቀጣይነት ማረጋገጥ የህልውና ጉዳይ ነውና፣ ጨካኝ አሰላለፍና የዘረኝነት ዘውግ ይስተዋላል። ይህንን በጽናት መታገል የሁላችንም ኃላፊነት ተሰናባቸው። የቀድሞው ርዕሰ መስተዳደር አቶ ገዱ አንዳርጋቸው በስልጣን ዘመናቸው ከክልሉ ህዝብ ይደረግላቸው የነበረውን ድጋፍ አድንቀው ይህ ድጋፍ ለአዲሱ ተሿሚ ለዶክተር አምባቸው መኮንን እንዲደረግ ጥሪ አቅርበዋል። እኔ የህዝብ እንክብካቤ እየተደረገልኝ የቆየው ሰው ነኝ ብዬ መናገር እችላለሁ። ይህ አይነቱ ድጋፍ በቀጣይም ለዶክተር አምባቸውም እንዲሆን አደራ ላለሁ። በዚህ የሽኝት የእራት ግብዣ ላይ የፌዴራልና የክልል ከፍተኛ አመራሮች እንዲሁም የባህር ዳር ከተማ ነዋሪዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው። አስቴር ምስጋናውን ለዘገባው እናመሰግናለን። አፋን ኦሮሞ የፌዴራል መንግስት የስራ ቋንቋ ቢሆን ያለው እድሎች ላይ የሚመክር የውይይት መድረክ በአምቦ ዩኒቨርሲቲ መካሄዱ ታውቋል። በመድረኩ ላይ አፋን ኦሮሞ የፌዴራል የስራ ቋንቋ ቢሆን ስለሚኖሩት ጠቀሜታዎች በምሁራን ጥናታዊ ጽሁፎች ቀርበዋል። የባህልና ቱሪዝም ሚኒስቴር መድረኩ ቋንቋውን ለማሳደግ የሚደረግ ጥረት አካል በመሆኑ ሊበረታታ ይገባል ብለዋል። መሰል መድረኮች በአገር አቀፍ ደረጃ እንደሚዘጋጁም ተመልክቷል። ናኮር መልካ ዝርዝር ዘገባ አለው። በአምቦ ዩኒቨርሲቲ እና ኦሮሚያ ባህልና ቱሪዝም ቢሮ አዘጋጅነት ታህሳስ 29 እና 30 ማለትም ባለፈው አርብና ቅዳሜ በተካሄደው የውይይት መድረክ ላይ ተሳታፊ የሆኑት የክልሉ ባህልና ቱሪዝም ቢሮ ኃላፊ ዶክተር ገረመ ሁሉ ቃ አፋን ሮሞ ከክልሉም አልፎ በሌሎች ክልሎችና አገሮችም የሚነገር በመሆኑ የፌዴራል መንግስት ተጨማሪ የስራ ቋንቋ ቢሆን ስለሚኖረው ጠቀሜታ ገልጸዋል። አፋን ሮሞ የትምህርት ስራ ሳይንስ እና ቴክኖሎጂ የመገናኛ ብዙኃን ቋንቋ መሆኑን ያስታውሱት ኃላፊው መድረስ ያለበት ቦታ ባለመድረሱ ይበልጥ ለማሳደግ ይጠበቅብናል ያሉትን አብራርተዋል። የሮ ገባባ ሰት አፋን ኦሮሞ አፋን አፋን ኦሮሞ በአጭር ጊዜ የፌዴራል የስራ ቋንቋ በረዥም ጊዜ ደግሞ የአለም አቀፍ ተቋማት የስራ ቋንቋ እንዲሆን ጠንክረን መስራት አለብን። የቋንቋ ማህበራዊ ሳይንስ ምሁራንና ፖለቲካ ድርጅቶችም እንዲሁም የሌሎች ህዝቦች ምሁራንም በጉዳዩ ዙሪያ ተወያይተው በሚያስገኘው ጠቀሜታ ላይ አንድ ስምምነት ላይ መድረስ ይኖርባቸዋል። የባህልና ቱሪዝም ሚኒስትር ዴታ ወይዘሮ ብዙነሽ መሰረት ኢትዮጵያ ከሰማንያ በላይ ቋንቋዎች የሚነገሩባት ህብረ ብሔራዊት ነው እና ልሳነ ብዙ ሀገር ብትሆንም አብዛኛው ቋንቋ ዘመናዊ ስልጣኔ በሚፈልገው መልኩ ሊበለጽግ አልቻለም ብለዋል። መድረኩ ቋንቋዎቹ እንዲያድጉ ስለሚያግዝ ተጠናክሮ እንደሚቀጥልም ሚኒስቴር መስሪያ ቤታቸው አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። ቋንቋ የልማት መሳሪያ፣ የአንድነትና የባህልም ማድመቂያ ነው። ልሳነ ብዝሃነትን ሀብት ነው። ይህ የሚሆነው የቋንቋ ልማት ስራው በወጉ በተደራጀ በበለጸጉ ንድፈ ሀሳቦችና መርሆች ላይ በመመስረት ሲታቀድ ብቻ ነው። እንዲህ ላለ የቋንቋ ዕቅድና ልማት ደግሞ መሰረት እንዲሆን በአገሪቱ ያለው የቋንቋዎች ሁኔታ፣ ስርጭት፣ አጠቃቀም፣ የተናጋሪዎችም አመለካከትና ፍላጎት እንዲሁም አጠቃላይ የቋንቋዎች ገጽታ በወግ በተዋቀረ የአሰራር ስርዓት አስቀድሞ መጠናት ይኖርበታል። በመድረኩ ላይ አራት ጥናታዊ ጽሁፎች ቀርበው ውይይት ተደርጎባቸዋል። ጥናታዊ ጽሁፋቸውን ካቀረቡ ሰዎች መካከል የአምቦ ዩኒቨርሲቲ አፋን ኦሮሞ ቋንቋ ትምህርት ክፍል ኃላፊ ረዳት ፕሮፌሰር ዱላ ከፈና ከ1973 ዓ.ም ወዲህ በቋንቋው እድገት ላይ ብዙ ለውጦች አሉ ሲሉ ገልጸዋል። የፌዴራል ስራ ቋንቋ ቢሆን ያለውን ጠቀሜታ ካብራሩ በኋላ ሊገጥም ስለሚችለውን ፈተና ተከታዩን ብለዋል። ይሄ ቋንቋ አብዛኛው የኢትዮጵያ ህዝብ ስለሚናገር የፌዴራል ስራ ቋንቋ ቢሆን የህዝብ አንድነት፣ መረዳዳት፣ መተማመን ራሱ ያመጣል። ሁለተኛ ቋንቋ የሌላቸዋል። አሁን ኦሮሚያ ቢትመጣ ሁለተኛ ቋንቋ አለ። አንደኛ ቋንቋ አማርኛ ቢሆን አፋን ኦሮሞ ቢሆን፣ ሁለተኛ ቋንቋ አማርኛ ነው። ሌላ ቦታ ቢትሄድ ሁለተኛ ቋንቋ የሌለው ማህበረሰብ ሊኖር ይችላል። ሁለተኛ ቋንቋ ማግኘትም ጥሩ ድል ነው። ከዚህ በፊት ማህበረሰባችን የፖለቲካ አመለካከታችን ይዘን የመጣ ነው። ነገሮች ሊኖሩ ይችላሉ። ይሄ ተግዳሮት ሊሆን ይችላል። ቋ የመጣ አንድ ቋንቋ ነበር። አሁን ከዚህ በፊት ፖለቲካችን የሚያሳየን ታሪካችን የሚያሳየን ፌደራል መንግስት አካባቢ አንድ ቋንቋ መጠቀም ለምደናል። ስለዚህ ሌላ ተጨማሪ ቋንቋ ሲመጣ ያኛው ሌላውን ቋንቋ ለመጉዳት የታሰበ ነገር ሊመስል ይችላል። ሁሉም አንድ ላይ ተስማምቶ ሁሉ አንድ ላይ ይጠቅመናል ብሎ ማሰብ አለበት እንጂ አንድ ቋንቋ ቢያድግ ሌላኛውን ቋንቋ ይጎዳል ብሎ ማሰብ ጠቀሜታ አሁን የጠቀሱልኝ ፈተና ቢያጋጥም እንዴት ነው ሊፈታ የሚችለ? ውይይት መድረኩ ይንን ነገር አቅጣጫ አመላክቷል፣ አስቀምጧል። እንዲህ አይነት ውይይት መድረክ፣ ኮንፈረንሶች ሊኖሩ ይችላሉ። ባህልና ቱሪዝም ይዘዋል። ሪሰርቾች ይቀርባሉ። ያለው ነገር ይቀርባል። ማህበረሰቡ ጋር እንዲደርስ በሚዲያም በተለያዩ መንገድ እንዲደርስ ማድረግ ነው። አርቲስት ፍቅር አምሳሉ ቋንቋው ከክልል አልፎ በፌዴራል መንግስት መስሪያ ቤቶች መገልገያ እንዲሆን የቤት ስራው ከራስ መጀመር ይኖርበታል ትላለች። ይሄ ቋንቋ ወደ ፌዴራል ቋንቋ እንዲሄድ ሁሉም በየአካባቢው፣ በየዘርፉ፣ በየስራ መስኩ የየራሱ ስራ መስራት አለበት። የየራሳችን የቤት ስራዎች መስራት አለብን። ሌላው ሕዝብ ኦሮሞ ያልሆነው እንደ ሁለተኛ ቋንቋ የሚናገረው ወይም ደግሞ ጭራሽ ነው የማይችለው ኦሮምኛን እንዴት ነው በቀላሉ መማር የሚችለው? የግንዛቤ ማስጨበጫ ፕሮግራሞች መዘጋጀት አለባቸው። የአምቦ ነዋሪ አቶ ተፈራ ዱጋሳም በውይይት መድረኩ ላይ የቀረበው ሀሳብ ቢሳካ ተጠቃሚ የሚያደ ያደርገው ሁሉንም እንደሆነ እንዲህ ይገልጻሉ። የፌዴራሊዝም ወይም ደግሞ የዚህ የብዝሃነት መንግስት ትልቁ ዋናው አስኳሉ ምንድን ነው? ማንነት ነው፣ ባህል ነው። እንግዲህ ማንነት ደግሞ ባህል የሚገለጸው በምንድን ነው? በቋንቋ ነው። ስለዚህ እንደ ማንኛውም የፌዴራል ሀገሮች ኢትዮጵያ የብሔር ብሔረሰቦችን እርስ በርሳቸው ያላቸውን አመለካከት አንድ በማድረግ እንዲሁም ደግሞ ንግድን፣ ሌሎች ነገሮችን በማቀላጠፍ ደረጃ ይሄ አፋን ኦሮሞ ብቻ አይደለም፣ ሌሎችም የፌዴራል የስራ ቋንቋ ተጨማሪ ቢኖረን ያቀራርበናል እንጂ አያራርቀንም። ያቻችለናል መር መቻቻላችንን ያጎላል። እንግዲህ ኢትዮጵያ ኩሩ ባህል አለን ስንል አፋን ኦሮሞንም ይጨምራል። ኢትዮጵያን እንወዳለን ስንል ኢትዮጵያዊ ማን ነው የሚለው አፋኑም፣ ኦሮሞውም፣ አማራውም፣ ትግሬውም ስለሆነ እኔም የአንተን ቋንቋ አክሴፕት ካደረግኩኝ ካወቅኩኝ አንተም ካወቅ የባሰኑ ያቀራርበናል እንጂ አይጎዳንም ማለት ነው። ኢትዮጵያኖች የሚዋደዱት ያኔ ነው። የተሻለ በራሳቸው ቋንቋ ለምሳሌ እኔ ከአማራ ጋር በአማርኛ ስናገር ሞር እሱንም አስደስተዋለሁ ራሴም እንደሰታለሁ። ማለት አንድ አማራ ሞሮምኛ ከኔ ጋር ስናገር እሱም ይደሰታል፣ ሞር እኔንም እያስደስተኛል። እውነተኛ አንድነት ማለት አውቅ ከዚህ ውስጥ ነው የሚወጣው። ለተግባራዊነቱም ምሁራንን ያቀፈ ኮሚቴ እንደሚዋቀርና ስለ ጠቀሜታው የሚያስረዳ መሰል መድረክ በሀገር አቀፍ ደረጃ እንደሚዘጋጅ መድረኩ ላይ ተገልጿል። ለአሜሪካ ድምፅ ናኮር መልካ ታምቦ። ናኮር መልካን እናመሰግናለን። አድማጮች፣ አሁን ስፖርት አትሌት የዓለም ዘርፍ የኋላ የተባበሩት መንግስታት ቅድሚያ ያለ ሴቶች የአምስት ኪሎ ሜትር የሩጫ ውድድር አሸንፋለች። አስራ ሶስት ሺህ ሴቶች የተሳተፉበትን ውድድር ቀዳማዊት እመቤት ዝናሽ ታያቸው አስጀምረውታል። ግርማቸው ከበደ ዘግቦበታል። አዲስ አበባን ከሚያደምቁት የጎዳና ላይ ውድድሮች አንዱ የሆነው የተባበሩት መንግስታት ቅድሚያ ያለ ሴቶች የአምስት ኪሎ ሜትር ውድድር መሪ ቃሉ እኔም የድርሻዬን እወጣለሁ የሚል ነበር። ካለፈው ዓመት ተሳታፊዎች ቁጥር በአንድ ሺህ በመጨመርም አስራ ሶስት ሺህ ሴቶች በውድድሩ ሮጠዋል። ከተለያየ ዘርፍ የመጡ ተምሳሌ ሴቶችም ተሳታፊ ነበሩ። ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ደግሞ ውድድሩን አስጀምረዋል። በዚህ በሴቶች ብቻ መካከል በሚደረገው የአምስት ኪሎ ሜትር ውድድር አንድነትና ሰላም ሲሰበኩ ውለዋል። በውድድሩ ላይ የተገኘችው አመል ማላባተ አዲስ አበባ የውድድሩ ተሳታፊዎችም በሴቶች ብቻ ሩጫ ዙሪያ አስተያየታቸውን ለቪኦኤ ሰጥተዋል። በዚህ ውድድር በመሳተፌ በጣም ደስ ብሎኛል። በተለይ ደግሞ የመሪነት ድርሻዬን እወጣለሁ የሚለው የመሪ ቃሉ ደግሞ ሁሉንም ሴቶች የሚያነሳሳ ለወደፊቱ ትልቅ ደረጃ እንድንደርስ የሚያነሳሳ ጥሩ መሪ ቃል ነው እና በጣም ደስ ብሎናል አብረውን የሮጡት ሰዎች ተጋባዥ እንግዶቹም ደስ ይላሉ በጣም ቀዳማዊት እመቤት ደግሞ በዝግጅቱ ላይ ሰርፕራይዝ በማድረጋቸው እኛን በጣም ደስ ብሎናል በጣም እናመሰግናለን ውድድሩ በጣም ደስ ይላል ሞር የአንድነትን አንድነትና የሴቶችን ጥንካሬ የሚያሳይ ነው ያው የመሪነቴን ድርሻ እወጣለሁ ነው ዋናው አላማው እንደምታዩት ደግሞ አሁን በዚህ ወቅት ሴቶች ናቸው ስልጣን ላይ ያሉትና በዚህ ይሄ ሞራል ይሆነናል። እንዴን ጥሩ ውጤት ጥሩ ደረጃ ላይ እየመሩ ለአገሪቱን ጥሩ ደረጃ ላይ ያደርሳሉ ብዬ አምናለሁ። ውድድሩን የሚያዘጋጀው የታላቁ ሩጫ በኢትዮጵያ ስትራቴጂና ኢኖቬሽንስ ማናጀር ዳግማዊ አማረም ውድድሩ ስኬታማ እንደነበር ተናግረዋል። ያው አላማው ብዙ አምስት ስድስት ነገር አለው። የአትሌቲክስ አንግል አለው፣ መልእክት ማስተላለፍ አለው፣ በሩጫ ሰውን ማቀራረብ አለው። በሩጫው ሌሎች አትሌቶችን ማፍራት አለ። በሁሉም አንግሉ ሁሉን ያሳካ ኢቨንት ነው ብዬ ነው ማስበው። እንዲያው ካሰብነው በላይ ድምቅ ብሏል። በተለይ ቁጥሩ መጨመሩ ከዛ ያው የኢቨንት ስኬሉንም እኛ የአሰራራችንን አሳድገናዋለን። ደስ ይላል፣ ደስ ብሎኛል። አሳክቷል ብዬ አስባለሁ። ሁሌ ጊዜ ሩጫ ስለ ሰላም፣ ስለ አንድነት፣ ስፖርት እንደዛ ነው በቃ ስለ መቀራረብ፣ ከዛ ሌላ አጀንዳ የለውም። ቅድም ካልኩ የኛ አላማዎች ውጪ እና ሁሌ እሱን ነው የምንፈልገው። ሁሌ ሁሌ በሰላም ሁሌ በፍቅር ሚለውን ማስተላለፍ ነው የምንፈልገው። እንደ እሱ አስበው መቶ ሰው እንደሱ ተሰምቶት ደስ ብሎት እንዴት ነው የምንፈልገው። የሴቶች ሲሆን ደግሞ ዛሬ ሞር የነጻነት መገለጫም ነው። የውድድሩ አንድ አካል በሆነው እና በመቶ ሃምሳ ሴት አትሌቶች መካከል በተደረገው ውድድርም የዓለም ዘርፍ የኋላ ኦብሲ አብደታ ና ብርሃን ምህረቱ ከአንደኛ እስከ ሶስተኛ ወጥተዋል። ለአሜሪካ ድምጽ ሬድዮ ግርማቸው ከበደ አዲስ አበባ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሳት ጀምሮ በሚያስተላልፈው ስርጭት ለዛሬ የተዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉ ከበደና አዳኒት ፍስሐየንን ከአቀናባሪያችን ንጉሱ ታምሬ ከተተኪው የስርጭት መሐንዲስ እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። senyawakul salam dan ada